አንሶር ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ታህሳስ 4 2013 ዓ.ም ዝግጅታችን አሁን ጀመረ። ዓለም አቀፉ የቀይ መስቀል ኮሚቴ የመጀመሪያ እርዳታውን መቀሌ ማድረስ ቻለ። ጉዳት የሚደርስባቸው ሰዎች ተገቢውን የጤና አገልግሎት እንዲያገኙ የጤና ተቋማቱ ተገቢውን እርዳታ እንዲሰጡ ለማስቻል ይህንን እርዳታ ለትግራይ የጤና ቢሮ ለአይደር ሆስፒታል፣ ከኢትዮጵያ ቀይ መስቀል ደግሞ እዛ ላሊ ፋርማሲዎቻቸው፣ መድኃኒት ቤቶቻቸው ተጨማሪ ግብአት እንዲኖር ያንን በማሰብ የተላከ ነገር ነው። አቶ ዘውዱ አያሌው በዓለም አቀፍ ቀይ መስቀል ኮሚቴ የኮሚኒኬሽን የስራ ክፍል ኃላፊ ናቸው። አነጋግረናቸዋል። በቅርቡ ከመቀሌ የወጣ አንድ ነዋሪም ጠይቀናል። አሁን ፕራይቬታይዜሽን መመረጋችን እንደ የምናደርገው ለኢትዮ ቴሌኮምም ተጨማሪ ጉልበት እንጨምርለታለን ማለት ነው። ምክንያቱም ሁለት ትልቅ ተዋናዮች ገበያ ውስጥ እየገቡ ነው። ይሄም የእኛ ኩባንያ እንዳልከው የኢትዮጵያ ስም ያለ ትልቅ ኩባንያ ደግሞ ጠንካራ ተወዳዳሪ እንዲቆይ ሌላ አጋር ያስፈልገዋል። ለዚህ ነው የቱ ፕላስ ዋን ማርኬት ስትራክቸር ያለው ያ ድርሻ የኩባንያውን ትልቅ ነት የምትለካው አሁን ዛሬ ባለው አቅም ብቻ ሳይሆን የዛሬ አስር ዓመት የዛሬ ሀያ ዓመትም በሚኖረው አቅም ነው። የገንዘብ ሚኒስቴር ሚኒስትር ዴኤታ ዶክተር ኢዮብ ተካሌ ናቸው። ከዜና በኋላ በሚኖረን ጊዜ የምሽቱ እንግዳ ናቸው። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአትቪ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ። እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በዓለም ዙሪያ በርካታ አገሮች የኮቪድ-19 ክትባት ጥቅም ላይ እንዲውል እየፈቀዱ ባሉበትና በአንጻሩም ፈጥኖ የመከተፍ ፍላጎት እየጨመረ ባለበት በአሁኑ ወቅት ለኮቪድ-19 የሚጋለጡ ሰዎች ቁጥርና በወረሽኙ ሳቢያ የሚቀጠፈውን ህይወት ብዛት ከአሁን ቀደም ከታዩት ሁሉ በላቀ ፍጥነት ከቁጥጥር ውጭ እየወጣ መሆኑ እየተዘገበ ነው። በአንድ ወቅት ለቫይረሱ አዲስ የሚጋለጥ ሰው መታየት አቁሞባት በነበረችው ደቡብ ኮሪያ በተከታታይ ለሁለተኛ ቀን ኮቪድ-19 ከተከሰተ አንስቶ አይታ የማታውቀው ከ1ሺህ 30 በላይ ለቫይረሱ የተጋለጡ ሰዎች አሃዝ ሪከርድ አስመዝግባለች። በወረርሽኙ የጥድፊያ መዛመት በዓለም ዓመት ወደር ያላገኘችው ዩናይትድ ስቴትስ በካሊፎርኒያ ክፍለ ግዛት ብቻ ባለፈው ሳምንት ውስጥ በአንድ ቀን 25ሺህ ሰው ለቫይረሱ የተጋለጠበትን እውነታ መዘገቧን ተከትሎ አሁን እያደረግን ካለነው የተሻለ ማድረግ ካልቻልን አያሌ ሕይወት ይቀጠፋል ሲሉ አገረ ገዢዋ ጋቢ ኒውስም ተናግረዋል። በዩናይት ስቴትስ በአጠቃላይ ከ16 ሚሊዮን በላይ ሰው ለቫይረሱ መጋለጡ በምርመራ ሲረጋገጥ በመላው አገሪቱ በወረርሽኙ ሳቢያ በአንዲት ጀንበር ብቻ ሕይወቱን የሚያጣው ሕዝብ ቁጥር ደግሞ ከሦስት ሺህ በልጧል። ኮሌጆች ባሉባቸውና የተማሪዎች ቁጥር ከጠቅላላዊ አካባቢው ነዋሪ ሕዝብ ከአስር በመቶ በላይ በሆነባቸው የዩናይትድ ስቴትስ ከተሞች ከተቀረው የአገሪቱ ክፍል በላቀ ፍጥነት በኮቪድ-19 ሳቢያ ሰዎች እየሞቱባቸው መሆኑን የኒውዮርክ ታይምስ ጋዜጣ ያካሄደው አንድ ጥናት ጠቆመ። ባዓለም አቀፍ ደረጃም በኮሮና ቫይረስ ሟቾች ቁጥር ጣሊያን ከፍተኛ የሞት አሃዝ ያስመዘገበችውን እንግሊዝን ልትተካ መቃረቧን የጃን ሆፕኪንስ ዩኒቨርሲቲ ያደራጀው መረጃ አመልክቷል። የጃን ሆፕኪንስ ዩኒቨርሲቲ የመረጃ ማዕከል ጨምሮ እንደጠቆመው በዓለም ዙሪያ ለቫይረሱ መጋለጡ በምርመራ የተረጋገጠው ሰው ብዛት 71 ሚሊዮን ሲደርስ ህይወቱን ያጣው የዓለም ህዝብ ቁጥር ደግሞ ከአንድ ነጥብ ስድስት ሚሊዮን ልቋል። የህብረተሰብ ጤና አጠባበቅ ባለሙያዎች እንደሚያስረዱት ለኮሮና ቫይረስ የተጋለጠው ህዝብ ቁጥር ከዚህም በእጅጉ እንደሚልቅ ለዚህም ምክንያቱ ይህም ምልክት ሳያሳዩ ነገር ግን ቫይረሱን ወደ ሌሎች ማዛመት የሚችሉ ሰዎች ብዛት ከፍተኛ በመሆኑ ነው። ይህ በእንዲህ እንዳለ የዩናይት ስቴትስ ምግብና መድኃኒቶች አስተዳደር ፋይዘር እና ባዮንቴክ የተባሉ ኩባንያዎች ስሪት የሆነውን የመጀመሪያውን ክትባት የአስቸኳይ ጊዜ ፍቃድ መስጠቱን ተከትሎ ከነገ ማለዳ አንስቶ የክትባት መድኃኒቶቹ ክትባት ወደሚሰጠባቸው የዩናይት ስቴትስ ልዩ ልዩ የጤና ተቋማት መድረስ እንደሚጀምሩ ተገልጧል። በተመሳሳይ ክትባቱ ጥቅም ላይ እንዲውል ባለፈው አርብ ፍቃድ የሰጠችው ሜክሲኮ እንግሊዝን፣ ባህሬንን፣ ሳውዲ አረቢያንና ካናዳን ተከትላ ሕዝባቸውን ለመከተብ ከተዘጋጁት አገሮች ቁጥር ስድስተኛዋ ሆናለች። በሌላ የኮቪድ ዜና በጀርመን በአስደንጋጭ ሁኔታ እየጨመረ በመጣው የኮሮና ቫይረስ ወረርሽኝ ሳቢያ በአውሮፓውያን የገና ሰሞን እንቅስቃሴዎች እንዲገቱ ቻንስለር አንጌላ መርክል አዘዙ። እንደ አውሮፓውያን የቀን አቆጣጠር ከታህሳስ 16 አንስቶ እስከ ገና ማግስት ታህሳስ 26 ቀን ድረስ ለ10 ቀናት የሚዘልቀው ገደብ የግድ መከፈት ካለባቸው የምግብ ሸቀጥ መደብሮች በስተቀር ትምህርት ቤቶችን፣ ቡና ቤቶችንና ምግብ ቤቶችን ጨምሮ ሁሉም የአገልግሎት መስጫዎች ሙሉ በሙሉ ተዘግተው ይቆያሉ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ኤሌክቶራል ኮሌጅ በመባል የሚታወቀው የዩናይት ስቴትስ ሕገ መንግሥት በሚያዘው መሰረት በየአራት ዓመቱ እየተመረጠ የአገሪቱን ፕሬዚዳንትና ምክትል ፕሬዚዳንት በይፋ የሚሰይመው ቡድን በነገ ሁለት ተገናኝቶ ዴሞክራቱን ጆ ባይደንን ቀጣዩ የአሜሪካ ፕሬዚዳንትነት ይፋ ከማድረጉ አንድ ቀን አስቀድሞ እንደ አውሮፓውያን የዘመን አቆጣጠር ህዳር 3 2020 በኢትዮጵያ የቀን አቆጣጠር ጥቅምት 24 2013 የተካሄደውን የዩናይት ስቴትስ ፕሬዚዳንታዊ ምርጫ ውጤት አልቀበልም ያሉት ዶናልድ ትራምፕ ብዙ ሺህ ደጋፊዎቻቸው ተቃውሞ ሲያሰሙ ውለዋል። ዩናይትስ ፕሬዚዳንታዊ ምርጫ ህገ መንግስታዊ ስልጣን የተሰጣቸው ከሀምሳዎቹ ግዛቶች የተውጣጡና የየግዛቶችን ህዝብ ቁጥርና የምክር ቤት ውክልና በሚያንጸባርቅ መልኩ ለኃላፊነቱ የተመረጡ ሰዎች ተገናኝተው ድምፅ እስኪሰጡ ድረስ የምርጫው ሂደት እንደተጠናቀቀ አይቆጠርም። ከሁለት ግዛቶች በስተቀር የሁሉም ግዛቶች ተመራጮች የየግዛቶቻቸውን ድምፅ ላሸነፈው እጩ ነው ድምፃቸውን የሚሰጡት። ሁሉም ግዛቶች የምርጫ ውጤቶቻቸውን በሙሉ አረጋግጠው ባስገቡበት ስርዓት መሰረት ተመራጩ ፕሬዚዳንት ባይደን ከአጠቃላዩ ለየግዛቶቹ ከተመደበው ስሌት አሸናፊ ከሚያደርገው የ270 ድምፅ 36 ብልጫ ያለው ውጤት በማግኘት አጠቃላይ 306 ድምፅ ሲያገኙ ትራምፕ በበኩላቸው 232 ድምፅ ብቻ ነው ያገኙት። ምርጫው ተጭበርብሯል ሲሉም ባይደን በብልጫ ያሸነፉት ውጤት ውድቅ እንዲደረግ ትራምፕና አጋሮቻቸው በተለያዩ ግዛቶችና የፌዴራል ችሎቶች ያቀረቧቸው በቂ ማስረጃ የላቸውም የተባሉ ክሶች ውድቅ መደረጋቸው ይታወቃል። ይሁን እንጂ ትራምፕ አሁንም ሀሳባቸውን ለመቀየር የተዘጋጁ አይመስሉም። ትግላችንን ገና ጀመርን ሲሉ ጻፈው ፕሬዚዳንት ትራምፕ በትዊተር አማካኝነት ባስተላለፉት መልእክታቸው ምርጫውን በዝረራ ነው ያሸነፍኩት ብለዋል። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ሂደት መሰረት የነገው ክንውን የሂደቱ የመጨረሻ ስራ ይሆናል። በመጨረሻም በናይጄሪያዋ የሰሜን ምዕራብ ካስቲና ግዛት በመቶዎች የተቆጠሩ ወንዶች ልጆቻቸው በአንጋቾች የታገቱባቸው ወላጆች ከአንድ ትምህርት ቤት ቅጥር ግቢ ውስጥ ተሰባስበው ልጆቻችንን አድኑልን ሲሉ መንግስቱን መወትወት ይዘዋል። ከአንካራ ከሚገኘው ወንዶች ብቻ የሚማሩበት የሳይንስ ትምህርት ቤት ልጆቹን ካገቱት ወንበዴዎች ጋር የጦር ሰራዊቱ የተኩስ ልውውጥ ማድረጉን የፕሬዚዳንቱ ቃል አቀባይ ቢናገሩም ከትምህርት ቤቱ ቅጥር ግቢ የተሰባሰቡት ወላጆች ግን የልጆቻቸውን ዕጣ አስመልክቶ በቂ ምላሽ አለመስማታቸውን ነው የሚናገሩት። በሰሜን ምዕራብ ናይጄሪያ የታጠቁ አጋቾች የሚፈጽሙት ጥቃት ይበልጥ እየተዘወተረ መጥቷል። ባለፈው ወር በሰሜን ምስራቃዊቱ የቦርኖ ክፍለ ግዛት እስላማዊ ጽንፈኛ ቡድን በርካታ ገበሬዎችን በአሰቃቂ ሁኔታ መግደሉ ይታወሳል። በናይጄሪያ እየከፋ የመጣ የጸጥታ ሁኔታ ሕዝቡን ክፉኛ እያስመረረው መሆኑም እየተዘገበ ነው። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት የምታዳምጡት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ እሁድ ታህሳስ 4 2013 ዓ ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ቀደመው ዘገባችን እንለፍ። ዓለም አቀፉ የቀይ መስቀል ኮሚቴ በትላንትና ዕለት ይፋ ባደረገው መግለጫ በሰሜን ኢትዮጵያ ትግራይ ክልል ግጭት ከተከሰተ ከአንድ ወር በኋላ ለመጀመሪያ ጊዜ መድኃኒቶችና የሕክምና መገልገያ ቁሳቁሶች የጫኑ ሰባት ተሽከርካሪዎች መቀሌ ከተማ መግባታቸውን አስታወቀ። ተሽከርካሪዎቹ የጫኑትን ቁሳቁስ ለትግራይ ክልል ጤና ቢሮ፣ ላይደር ሆስፒታል እና ለኢትዮጵያ ቀይ መስቀል ማህበር መድኃኒት ቤቶች ተሰጥተዋል ብሏል። ይህንን የኮሚቴውን መግለጫ መነሻ በማድረግ የዓለም አቀፉን የቀይ መስቀል ኮሚቴ የኮሙኒኬሽን የስራ ክፍል ኃላፊ አቶ ዘውዱ አያሌውን ማምሻውን አነጋግረናቸዋል። አስቀድመን የመግለጫውን ይዘት እንዲያብራሩልን ጠይቀናቸዋል። የዓለም አቀፍ ቀይ መስቀል ኮሚቴ ግጭቱ ከመነሳቱን በፊት መቀሌ ውስጥ የራሱ ጽሕፈት ቤትና ሰራተኞች ነበሩት። ሰብአዊ አገልግሎትም ሲሰጥ ነበረ። ይህንን እርዳታ ለየት የሚያደርገው ግጭቱ ከተጀመረ በኋላ ያደረስነው እርዳታ መሆኑ ነው እንጂ ቢሮም በመቀሌ ያለን ሰራተኞቹም አሉን። የሰብአዊ አገልግሎቱን ስንሰጥ ነበረ። ስለዚህ ትግራይ ውስጥ ሰብአዊ አገልግሎት በመስጠት ደረጃ የመጀመሪያችን አይደለም። አሁን ግን ግጭቱ ከተከፈተ ከተጀመረ በኋላ ግንኙነት ተቋርጦ ነበረ፣ እንቅስቃሴ ተገድቦ ነበረ። ስለዚህ ከዛ በኋላ በነበሩት ሁኔታዎች በተለይ መቀሌ ያሉ የኛ የስራ ባልደረቦች ያለውን ሁኔታ በቅርብ ይከታተሉ ነበረና በተለይ የጤና ተቋማት በግጭቱ ምክንያት ጉዳት ለሚደርስባቸው ሰዎች የሚሰጡትን አገልግሎት ለመከወን የአቅርቦት ችግር እንደነበረባቸው እናውቅ ስለነበረ ይህንን ችግር ለመፍታት ጉዳት የሚደርስባቸው ሰዎች ተገቢውን የጤና አገልግሎት እንዲያገኙ የጤና ተቋማቱ ተገቢውን እርዳታ እንዲሰጡ ለማስቻል ይህንን እርዳታ ለትግራይ የጤና ቢሮ ለአይደር ሆስፒታል ከኢትዮጵያ ቀይ መስቀል ደግሞ እዛ ላሉ ፋርማሲዎቻቸው፣ መድኃኒት ቤቶቻቸው ተጨማሪ ግብአት እንዲኖር ያንን በማሰብ የተላከ ነገር ነው። የትኛውም ዓለም ላይ የዓለም አቀፍ ቀይ መስቀል ኮሚቴ ሲሰራ እንደሚያደርገው ከሚመለከታቸው ተቋማት ጋር ተገቢውን ውይይት አድርጎ ተገቢውን አቅርቦቱን አስፈላጊነት ተነጋግሮ ተወያይቶ ይህንን ማድረስ ከሰባ አገልግሎት ማድረስ እንዳለበት ውይይት በማድረግ ማሹ በትናንትና ሁለት መቀሌ የእኛ ሰባት ተሽከርካሪዎች የሕክምና ቁሳቁሶችንና ሌሎች የአስቸኳይ ጊዜ እርዳታዎችን ይዞ መቀሌ ገብተዋል። እነዚህ የእናንተ ሰባት ተሽከርካሪዎች ወደ መቀሌ ከተማ ሲገቡ የሚታይ ግጭት፣ አክቲቭ የሆነ ግጭት በመቀሌ ከተማ አለ ወይስ ሰላም ነው? እኔ እንግዲህ ልልሽ የምችለው በግጭቱ ምክንያት ሰብአዊ እርዳታ ማግኘት የሚገባቸው የህክምና እርዳታ ማግኘት የሚገባቸው ሰዎች ባለው ሁኔታ ምክንያት ተቋማቱ ተገቢውን አቅርቦት እያገኙ ስላልሆነ ችግር እንደገጠማቸው በደንብ ይታወቃል። ስለዚህ ዋናው የህይወት ማትረፍ የተጎዱ ሰዎችን አስቸኳይ እርዳታ መስጠት ስለሆነ እነህ ተቋማት እዛ መግለጫችን ላይ እንደተጠቀሰው በተለይ የቀዶ ጥገና ክፍልና የጽኑ ህሙማን እርዳታ የሚሰጡበት ክፍላቸው በአቅርቦት እጦት ምክ በጣም አስቸጋሪ ሁኔታዎች ስለነበሩ እነዚህ ክፍሎች ደግሞ በጣም አስፈላጊ ስለሆኑ መደበኛ አገልግሎት የሚያስፈልጋቸውም እዛ ላይ ተጠቅሷል። ፕላሊ ትጥበት የስኳር ህመምተኞች ተጨማሪ በየቀኑ መድኃኒት የሚያስፈልጋቸው ስለሆነ እነኛንን ያለ ማድረግ ነው። ይህንን ማድረግ የሚያስችል ዳታ ማቅረብ የምንችልበት ሁኔታ መኖሩን ከሚመለከታቸው ጋር ተነጋግረን አቅርበናል። ተቋማቱ የነበረባቸውን ችግር ለመቅረፍ እንደሚረዳ ስለምናውቅና ይህንንም ለማድረስ የምንችልበት ሁኔታ መኖሩን ስለምናምን እና ስላረጋገጥን ኮንቮዮቹ ወደዛ እንዲሄዱ አድርገናል። ምንም አይነት ችግር ሳይገጥማቸው ኮንቮዮቹ መቀለ ከተማ ገብተዋል። ከሰራት እዛ ካሉ ሰራተኞቻችሁ ጋር የመገናኘት እድል ኖራችሁ አገኛችኋቸው? አዎ ልገናኛለን። እየተገናኘ ነው የሚያስፈልጉት ነገሮች ምን እንደሆኑ ስለምናውቅ ነው። ከነሱም ባገኘነው መረጃ መሰረት ነው ቅድሚያ መሰጠት ያለበት ለነህ ለጤና ተቋማት ነው። ምክንያቱም የበለጠ የከፋ ችግር የገጠማቸው እነኚህ የጤና ተቋማት ናቸው። ለተጎዱ ሰዎች ለገቢውን እርዳታ መስጠት አልቻሉም የሚል ግንዛቤው ስላለን ነው ቅድሚያ ሰተን ለነህ ግብአቶች፣ ለነኚህ የሕክምና መሳሪያዎች ቀድሞ እንዲደርሱ ያደረግ ነው። ስለዚህ ካሉን ሰራተኞች ጋር እንገናኛለን። ያለውንም ሁኔታ በነሱ በኩል ነው የምናውቀው ከመቀሌ ውጭ ከአይደር ሆስፒታል እና ከመቀሌ ከተማ ውጭ ሌላ በጣም አስቸኳይ እርዳታ የሚያስ ፈልጋቸው የደረሳችሁ ሪፖርት አለ። እሱ ላይ እንደ ልብ የመንቀሳቀስ ሁኔታው እስካሁን አሁን ስላልመጣ ያንን ከመቀሌ ውጭ ባለው ሁኔታ ያለውን የጤና ሁኔታ እንደ ሰብአዊ ድርጅት በዓለም ዙሪያ እንደምትሰራ መገመት እንችላለን። ግጭት ላይ የመጀመሪያ ሰብአዊ እርዳታ ፈላጊ የሚሆኑ የጤና ተቋማት ናቸው። ሌሎች ተጎጂዎችም እርዳታ እንደሚፈልጉ እናውቃለን። ፍላጎቶች እንደሚኖሩ ምንም ጥርጥር የለውም። ግን በምን ያህል ደረጃ ነው፣ ስንት ሰው ነው፣ ደግሞ የትኞቹ ናቸው ተለይተው የታወቁት የሚለውን ለመናገር በዚህ ሰዓት በዚህ ወቅት አልችልም። በጣም አመሰግናለሁ። እስካሁን የሰጡኝ መረጃ በቂ ነው። እንደው ምናልባት በዚህ አጋጣሚ እዛ ያለውን ሁኔታ ለመረዳት የሚያስችል ነገር ካለ ብዬ ነው ጥያቄውን በዛ ዙሪያ ያደረ ተጨማሪ ግን ከዚህ እንደ ተጨማሪ አሁን ካደረሳችኋቸው ታደርጓቸው ያሰባችኋቸው ተጨማሪ እርዳታዎች፣ እገዛዎች አሉ? እንግዲህ በቀጣይነት ምንድነው፣ ይሄኛውም የመጀመሪያው የነፍሰ አድን አይነት ጉዳት ለደረሰባቸው ቶሎ ደርሰው የሕክምና አገልግሎት እንዲያገኙ የማድረግ የቀዳሚ ስራ ነው። በቀጣይ ደግሞ እንደምታውቂው የዓለም አቀፍ ቀይ መስቀል ኮሚቴ ሁኔታዎቹን ዳሰሳ ሰርቶ በዳሰሳዎቹ መሰረት የትኞቹ ችግሮች ናቸው ቅድሚያ ትኩረት መሰጠት ያለባቸው ቦታዎች ናቸው ብሎ ጥናት አድርጎ ከሚመለከታቸው አካላት ጋር እየተነጋገረ ምንም ጥርጥር የለውም። በቀጣይ እንደ የሚኖረን ፋይንዲንግ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም እሁድ። በእሁድ ቀን ፈቃደኛ ሆነው ስለሰጡን በጣም እናመሰግናለን። በሌላ በኩል በትግራይ ክልል የኢትዮጵያ መንግስት ህግ የማስከበር ዘመቻ በሚል የሚጠራው ግጭት ከተጀመረ ከአንድ ወር ወዲህ የስልክና የኢንተርኔት አገልግሎት ሙሉ ለሙ ሙሉ መቋረጡ ይታወሳል። በእኛም በኩል በትግራይ ክልል በመቀሌ ከተማ ያለውን እንቅስቃሴ በተመለከተ አራቱንም ማዕዘን የዳሰሰ መረጃ ለማድረስ ጥረት ስናደርግ የቆየን ቢሆንም በክልሉ የሚገኘው ዘጋቢያችን የተወሰኑ ኢንተርኔት ያለባቸው አካባቢዎችን ተጠቅሞ ለጥቂት ቀናት ካደረሰን መረጃ ውጭ ከነዋሪዎች መረጃ ለማግኘት ያደረግነው ጥረት እስካሁን ሳይሳካ ቀርቷል። ጥረታችንንም እንደቀጠልን ነው። በሌላ በኩል በትናንትናው እለት አንድ የመቀሌ ከተማ ነዋሪ ዶልፊን የተባሉ በሚጠሩ አነስተኛ ተሽከርካሪዎች ከመቀሌ ወደ አላማጣ መግባቱን ገልጾልን ነበር። እነዚህ ተሽከርካሪዎች ከጥቂት ቀናት በፊት በተለያየ መንገድ በተወሰነ ደረጃ አገልግሎት መስጠት መጀመራቸውንና ለአንድ ሰው አንድ ሺ ብር አስከፍለው እንዳጓጓዙት ገልጾልናል። ሁኔታዎች የተረጋጉ ባለመሆናቸው ስሙን እንዳንገልጽ ድምፁንም እንድንቀየር ጠይቆናል። የትራንስፖርት አገልግሎት አለ ወይ? ብዬው ነበር አለ። ግን ያው እግዚአብሔር አምነን ነው እንጂ ሙሉ ለሙሉ ነፃ ሆኖ አይደለም። ግን እግዚአብሔር አምነን እየተንቀሳቀስን ነው። ገና አሁን በመጀመሪያ ጊዜ ነው እኔ ጊዜ የመጣሁት የህዝብ ምን ይባል ስችኝ ትንስቶ ሲባል ስሳ ያመጣ ነው። መቀሌ ከተማ ስላለበት ሁኔታ ጠይቄው ነበር። ሰላም ነው አደለሽም። መብራት የለም፣ ባንክ የለም፣ ውሃ የለም፣ የምግብ እጥረትም አለ። ለምን ባንክ ከሌለ እንደፈለግ ብር ከላንቀሳቀስ እኛ ከግራ ውጭ የምንቀበለ የነበረ ግብአቶች መንገድ ተዘግቶ ካቆሙ ረሃብ እንደሚከሰት ያለ ነው። በዛ ላይ በዚህም በዚህም ግጭት ካለ አቅርቦት ስለሌለ ነገሮቹ በሙሉም በተጠበኩል አይሆን ይችላሉ። ሁሉም ነገር ድንገት ስለሆነ ነገሮች ትንሽ ተወሳስበዋል። የፌዴራሉ መንግስት መቀሌ ከተማን በተቆጣጠረ ዕለት አጋጥሟል ያለውን ሁኔታ ይህ ወጣት አጫውቶናል። በከተማው ያለውን ወታደራዊ እንቅስቃሴና የወጣቶችን ምላሽም ገልጾልናል። ነገር ግን አንዳንዶቹ ጉዳዮች ተጨማሪ ቃለ ምልልሶችን የሚፈልጉ በመሆናቸው አቆይተናቸዋል። በአይደር ሆስፒታል ውስጥ በተለይ የስኳር ህመምተኞች እያጋጠማቸው ነው ያለውን የመድሃኒት እጥረትም ገልጾልናል። ተጨማሪ መረጃዎችን አካተን በሌላ ዘገባ እንመለስበታለን። በሌላ በኩል የ የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ከመቀሌ ለጋዜጠኞች በሰጡት መግለጫ በትግራይ ክልል ከሰኞ ጀምሮ ሁሉም የመንግስት መስሪያ ቤቶችና የንግድ ድርጅቶች አገልግሎት መስጠት እንደሚጀምሩና የሰብአዊ እርዳታም እየቀረበ መሆኑን ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ፕሮግራማችንን ነው። ተከታዩ መሰናዶ ሰፋ ያለ ቃለ ምልልስ ነው። በኢትዮጵያ ከሁለት ዓመት ተኩል ሆዲ የሚደረገው ፖለቲካዊ ለውጥ ብቻ አይመስልም። ምጣኔ ሀብታዊ ለውጥም እንደሚታይ ብዙዎች ይስማማሉ ይለናል በተከታይ የምንሰማው የመለስካቸው አምሃ ቃለ ምልልስ ከዚህ ምጣኔ ሀብታዊ ይዘት አላቸው ከሚባሉት መካከልም በኢትዮጵያ ቴሌኮም እየተካሄደ ነው የሚባለው ብዙ እየተነገረለት ነው። ይህንን ሀሳብ መነሻ ያደረገው መለስካቸው አማ ከገንዘብ ሚኒስቴር ሚኒስትር ዴኤታው ዶክተር እዮብ ተካሌን ጋር ቆይታ አድርጓል። ወደ ቃለ ምልልሱ ኢትዮ ቴሌኮም በኢትዮጵያ ከሚገኙ ዘመናዊ የንግድና ኢንዱስትሪያዊ አገልግሎት በመስጠት ረዥም ዕድሜ ያለው መንግስታዊ ድርጅት ነው። ሀገራዊ ምልክት ወይንም እምር ናቸው ከሚባሉ ምናልባትም በአንድ እጅ ጣት ከሚቆጠሩ ድርጅቶች መካከልም የመጀመሪያው ሳይሆን አይቀርም። የዚህ አይነት ድርጅት የተወሰነ ድርሻ ቢሆንም እንኳ ለውጭ ኩባንያ ሊሸጥ ነው ሲባል ቅር የተሰኙ የተቆጡ ወገኖች አሉ። ይህን መንግስት እንዴት ያየዋል? እውነት ነው። አንዱ እንግዲህ ብዥታ ያለው እዚህ ላይ ነው። አየ የቴሌኮም ዘርፉን እናሻሽል ስንል እነዚህን ጥያቄዎች በአግባቡን የፈተሽ ነው። ብዙ አማራጮች ነበሩ። አንደኛው አማራጭ ኢትዮ ቴሌኮምን ብቻ ድርሻውን መሸጥ ፕራይቬታይዜሽን የምንለው ብቻ አማራጭ ነበር። ሌላኛው አማራጭ ደግሞ ኢትዮ ቴሌኮም ባለበት ሆኖ ቅድም እንዳለው ሁለት ተጨማሪ ኦር ሶስት ተጨማሪ ተዋናዮች መጋበዝ ሊበራላይዜሽን የምንለው ነበር። መንግስት ግን የወሰደው አቅጣጫ ምንድን ነው? እነዚህ ነገሮች አናበን ካልሰራን በስተቀር አሁን የምትለው ስጋት ይፈጠራል። ኢትዮ ቴሌኮምም ጠንካራ ተወዳዳሪ ኢንፋክት ተመራጭ ተወዳዳሪ ሆኖ መቀጠል አለበት። ይሄም እንዲሆን ተቋሙ ባለፉት ሁለት ዓመት ተኩል የሰራው ሪፎርም እንግዲህ ከየት ወዴት እንደመጣ የምታየው ነው። አበዳሪዎቹ የማያናግሩት ተቋም በዕዳ ጫና ተይዞ ከዛ ውስጥ አልፎ የሬቨኒ ፐርፎርማንሱ በ30 አራት ፐርሰንት እያደገ ለደንበኞቹ ትልቅ ቅናሽ እያደረገ፣ እንዲሁም ከፍተኛ የሆነ የማስፋፋያ ስራ እየሰራ የመጣ ተቋም ነው። አሁን ፕራይቬታይዜሽን መመረጋችን እንደ የምናደርገው ለኢትዮ ቴሌኮምም ተጨማሪ ጉልበት እንጨምርለታለን ማለት ነው። ምክንያቱም ሁለት ትልቅ ተዋናዮች ገበያ ውስጥ እየገቡ ነው። ይሄም የኛ ኩባንያ እንዳልከው የኢትዮጵያ ስም ያለ ትልቅ ኩባንያ ደግሞ ጠንካራ ተወዳዳሪ እንዲቆይ ሌላ አጋሪ ያስፈልገዋል። ለዚህ ነው የቱ ፕላስ ዋን ማርኬት ስትራክቸር ያለው። ያ ድርሻ የኩባንያውን ትልቅነት የምትለካው አሁን ዛሬ ባለው አቅም ብቻ ሳይሆን የዛሬ 10 ዓመት የዛሬ 20 ዓመትም በሚኖረው አቅም ነው። እይታችን በሚቀጥሉት 10 15 ዓመታትም ጠንካራና ትልቁ ተወዳሪ ሆኖ እንዲቆይ ተጨማሪ ፋይናንስ ያስፈልገዋል። ተጨማሪ ጉልበት ያስፈልገዋል። ለዛ ነው ሁለቱን ስራ ጎን ለጎን እንስራ ያለ። ዘርፉን ደግሞ ሳነካ እንተው እንዳንል ደግሞ በጣም ትልቅ የልማት ጥያቄ አለ፣ ትልቅ የቴክኖሎጂ ጥያቄ አለ። ኢትዮጵያ ውስጥ አስተማርናቸው በየአመቱ የሚመረቁ መቶ ሺህ ወጣቶች በቴክኖሎጂ ዘርፍ የሳደል ይፈልጋሉ። ለዚህ ከፍተኛ የሆነ ኢንቨስትመንት ያስፈልጋል በዚህ ዘርፍ። ሁለቱን እንግዲህ አስታርቀን መሄድ የምንችለው ምን ስናደርግ ነው? ተቋሙንም ተጨማሪ ጉልበት እንዳያገኝ ፓርትነር ስናመጣለት አጋር ስናመጣለት ሌሎች ተወዳዳሪዎች ደግሞ ስናመጣ የፈለግነውን የዲጂታል ኢኮኖሚ የመገንባት ስራ በተሳካ ሁኔታ እንሰራለን ማለት ነው። ስለዚህ ስጋት ሳይሆን አክቹዋሊ እንዲሁም መስጋት ያለብን ከሰጋን ይህንን ባናረግ ኖሮ ኢትዮ ቴሌኮም ብቻውን ይወዳደራል ወይ ከሁለት ሌሎች ተዋናዮች ጋር የሚለው ነበር ስጋት የሚሆነው። አሁን ያንን ስጋት በቀረፈ መልኩ ሲንክሮናይዝ አድርገን አጣጥመን ነው ሁለቱ የሚያስገኘው ነው ማለት ነው። እንዴት ነው አጋር የሆነ የሚችሉት ባላንጣ ነው እንጂ እነዛ ሁለቱ ባላንጣ ይሆናሉ ግን ኢትዮ ቴሌኮም ድርሻ የሚገዛው ትልቅ ኩባንያ ደግሞ ኢትዮ ቴሌኮም ጋር አጋር ሆኖ አብሮ ጉልበት ይሆነዋል ማለት ነው። አርባ ፐርሰንት ድርሻውን ስትሸጥ ኢትዮ ቴሌኮም ትልቅ የፋይናንስ አቅም፣ ትልቅ የፓርትነር አቅም አገኘ ማለት ነው። ከሁለቱ ባለአምጣዎቹ ጋር የሚገዳደር ተወዳዳሪ ይሆናል ማለት ነው። እይታው እነዛ ነው። ለዚህ ነው መጣጠም አለበት። ከዚህ ባለፈ ደግሞ በምክንያችን ነው ሽያጩን የሚቃወሙ አሉ። ከምክንያቶቹ አንዱ ለአገር ውስጥ ባላቶች መሸጥ ሲቻል ለምን ለውጭ የሚለው አንዱ ነው። ሌላው ደግሞ የሀገር ደህንነት በብዙ ወቅታቻ በስጋት ላ ይችላል በስጋት ያደርጋል የሚል ለእነዚህ ጥያቄዎች መንግስት ምላሻል እነዚህም ጥሩ ተገቢ ጥያቄ ናቸው። ለሀገር ባላት ከተባለው አንዱ ትልቁ የወሰን ነው ውሳኔ ቴሌኮም ተወዳዳሪ የሆነ መቆየት ብቻ ሳይሆን ደግሞ የእኔነት ስሜት የኢትዮጵያ ሕዝብም እንዲሰማው ካለው አጠቃላይ ለገበያ ከሚቀርበ ድርሻ ውስጥ አምስት ፐርሰንቱ ለሕዝብ እንዲሸጥ። እንግዲህ አምስት ፐርሰንቱ ለሕዝብ በጣም ትልቅ ነው። ይሄ ማለት ለሶስት አራት የኢትዮጵያ ሀብታም ነጋዴ ሳይሆን ለእኔና ለአንተ፣ ለሁሉም ለመንግስት አራተኛውም በትንሹ ሊገዛው የሚችለው ልክ እንደ ፐብሊክ ኦፈሪንግ ያው ያቺን አምስት ፐርሰንት ለላርጀር ፐብሊክ ኦፈር በትንሽ ሼር ኦፈር እናደርጋለን። ይሄ የኢትዮጵያ ሕዝብ እውን ያደረገው ማለት ነው። አንዳንድ ሰዎች አምስት ፐርሰንት ያንሳል ይላሉ። ቁጥሩን ስለማያውቁት ነው። ግን እሱም ካነሰ በየጊዜው እየጨመረ መሄድ ይቻላል። ሁለተኛው አንዱ ትልቁ በሪፎርሙ እየሰራን ያለ ነው የኢትዮጵያን አጠቃላይ የሳይበር ደህንነት እንዴት እንጠበቃለን ነው። ይሄ ከኢትዮ ቴሌኮም ሽያጭ ጋር አይገናኝም። በአጠቃላይ የሳይበር ጥቃት ለሀገሮች ስጋት ነው። አሁን እንኳን በዚህኛው የለው ኦፕሬሽን ስራ ያየ ነው ከውስጥ እንኳን የመጣ እንግዲህ ምን ከተለያየ ቦታም ያሉ ጀሌዎቹ የሆኑ ይሄ ቡድን እንግዲህ ቢሊየንስ ጥቃት መሞከሩ ምን ያክል ስጋት እንደሆነ ያሳያል። ዚህ መፍትሄው ጠንካራ ፋየር ዎል መገንባት ነው። የእሳት ግድግዳ ያለው የሳይበር ሴኩሪቲ መገንባት ነው። ይሄ አጠቃላይ ከሀገራዊ ሪፎርሙ ጋር ትልቅ ትኩረት ሰቶት የሰራ ያለ ስራ ነው። በዛ ነው ደህንነት የምታረጋግጠው እንጂ ኦነርሺፑ የመንግስት ስለሆነ ወይም ሌላ ስለሆነ አይደለም። እና ያንን ስራ ነጥለው ወስደህ አጠቃላይ የሀገሪቷን የሳይበር ደህንነት የሚያስተማምን ደረጃ ላይ ማድረስ ልክ እንደ ሀገር መከላከያ ሪፎርም ባደረግንበት መጠን፣ ፌደራል ፖሊሲው ሪፎም ባደረግንበት መጠን የሳይበር አቅማችንም እየገነባን ያለ ነው። ያ ነው ስጋቱን አሁንም የቀነሰው ወደፊት የሚቀንሰው እንጂ የኦነርሺፕ ጉዳይ አይደለም። በዚህ እየተገነባ ነው። በጣም በጣም አስተማማኝ ጉልበት እየተገነባ ነው። ስጋታችን እንግዲህ የኢትዮጵያ ታሪካዊ ጠላቶች ከየት እንደሚመጡ ይታወቃል። ያንን ሁሉ አቅም ሊገታ የሚችል መልኩ ጠንካራ አቅም እየገነባ ነው። ለእነዚህ ጨረታውን ለሚያሸንፉ ኩባንያዎች ሁለት ኩባንያ ይበት ነው መንግስት ያስቀመጣቸው ክልከላዎች አሉ። አንዱ የገንዘብ ልውውጥ ነው ወይም ዋይል ሞባይል ማ እሱ ክልክላቸዋል። እና በዚህ ምክንያት መንግስት ከሽያጩ ሊያገኝ የሚችለው የገንዘብ መጠንም ሊቀንስበት እንደሚችል የሚጠቁሙ የገበያ ባለሙያዎች አለ። እሱ በዚህ ላይ ያለው አስተያየት አዎ፣ ልክ ነው። እንግዲህ የምትሰራው ስራ ካለህ ፖሊሲ ጋር ኮንሲስተንት መሆን አለበት። የሚነበብ መሆን አለበት። አሁን ባለን ፖሊሲ እንግዲህ በርካታ ማሻሻያዎች አድርገናል፣ ግን የፋይናንስ ዘርፉን ለውጭ ተዋናዎች አልከፈት ነው። ይሄ የሚቀጥለው የሪፎርም ስራ ነው እንደ አስፈላጊነቱ። አሁን ባለው የሀገር በቀል ኢኮኖሚ ማሻሻያ ማዕቀፍ ውስጥ የወደቀ አይደለም። በጣም አንገብጋቢ ነው ብለን ስላላሰብን በዚህኛው ምዕራፍ ውስጥ አልከተት ነው። ስለዚህ በቴሌኮም ዘርፍ የምናደርገውን ስራ ከዛ ጋር የሚናበብ መሆን አለበት። ሞባይል መኔ ስትል የፋይናንሻል ስርዓቱን መክፈት ማለት ነው። ስለዚህ አሁን ብሔራዊ ባንክ የፋይናንስ ዘርፉን ስላልከፈተ ቴሌኮም ዘርፉ ላይ በምናደርገው ማሻሻያ ይህንን የፖሊሲ ኮንሲስተንሲ የፖሊሲ መጣጣም ማሳየት አለብን። ሌላ ነገር የለውም። አጠቃላይ ኤቫሉዌሽን ይቀንሳል ወይ? ዲፔንስ እንደምታናገረው ሰው ነው። መጠነኛ ቅናሽ ሊያመጣ ይችላል። ብዙ ኢምፓክት ኖሮ የሚለዋሉ ይሄ እንግዲህ በቁጥር የሚታየው ነው። ግን ኦቨር አጠቃላይ የሪፎርም ስራውን ብዙም የሚጎዳ ወይም የምንጠብቀውን አጠቃላይ ሀገራዊ ገ። የሚጎዳ አይደለም። ወደፊት ግን እየታየ የፋይናንስ ዘርፎችን ከፍት ይህም ክፍት እየሆነ ይመጣል ማለት ነው። ሌላው ባለፈው ሳምንት ይመስለኛል ፋይናንሽል ታይምስ የተባለ ርሶን ሲያነገ የቀረበስለ ጋዜጣ በወጣ ዘገባ የሁለቱን ኩባንያዎች የስራ ፈቃድ ሽያጮች በምላይሰስ የሚለ ነው የሚመራው የዓለም ባንክ አካል የሆነው ኢንተርናሽናል ፋይናንስ ኮርፖሬሽን እንደሆነ ይናገራል። ይህ ምንድን ነው? ቅድም እንዳልኩህ ለሁለቱም ስራዎች አማካሪ ድርጅቶች ቀጥረናል። ለዚህ ለሊበራሊዜሽኑ ላይሰንስ ለመሸጡ ስራ የቀጠርነው አማካሪ ድርጅት ዓለም አቀፍ ፋይናንስ ተቋም አይፍሲ የሚባለውን ተቋም ነው የቀጠርነው። መንግስት ቀጥሮት ነው። ስለዚህ አማካሪ የሆነው እየሰራ ያለው ተወዳድሮ ይህንን ስራ የሰጠነው ለአይፍሲ ነው ማለት ነው። አዎ፣ በመንግስት ውሳኔ የሰጠነው ነው ለአይፍሲ የሁለተኛው የፕራይቬታይዜሽን ኢትዮ ቴሌኮምን በከፊል ወደ ግላይ ማዘኑን ስራ ደግሞ እንዲያማክረን የቀጠርነው ኩባንያ ድሎዊት ይባላል። አይ ኤፍ ሲ የላይሰንስ ጉዳዩን፣ ድሎዊት ደግሞ የፕራይቬታይዜሽኑን ስራ እየመሩ ነው ማለት ነው። እኛን ያማክራሉ። ውሳኔው የእኛ ነው። ስራው የእኛ ነው። ግን እንደዚህ አይነት በጣም ኮምፕሌክስ የሆነ ኦፕሬሽኑ ላይም ትልቅ ዓለም አቀፍ ኩባንያዎች ሊያማክሩ ይገባል። ስራው በጣም ኮምፕሌክስ ስለሆነ እና አማካሪዎቻችን ናቸው ሁለቱም ማለት ነው። በዚህ ረገድ የሀገር ውስጥ ተቋማት ብቃት የላቸው ለመናገር በጣም ከባድ ነው። ይሄ በጣም ኮምፕሌክስ የሆነ ኦፕሬሽን ነው። እስኪ ጥራልኝ ማለት በዚህ ደረጃ እንደዚህ አይነት መልቲ ቢሊዮን ትራንዛክሽን እና ያንን አቅም አልገነባንም። አሁን ወደፊት መገንባት አለብን የሚለው እንሂድ። ግን ኢቨን የሚመጣው አለም አቀፍ ተጫራችም አማካሪ ድርጅቱ ላይ ተአማኒነት ሊኖረው ይገባል፣ ኮንፊደንስ ሊኖረው ይገባል። እና የትኛውም አለም ይሄ በእነዚህ ትልቅ ኩባንያዎች የሚመራው ለዛ ነው ያን አክም ገና አልገነባንም። ወደፊት እንግዲህ እንገነባ ይሆናል አሁን የለንም። እንግዲህ ወደ ሌላ ነገር ልሰሩት። ባለፈው አመት ኮቪድ-19 በተመለከተ አናገር ነበረ ከሀገር ፍቅሩን ጋር ተያያዘ እና በኢትዮጵያ ላይ ሊከናውን ታሪያታዊ አሉታዊ ተጽዕኖ እና ሊፈጠሩ ይችላሉ የተባሉት እድሎችን ጭምር አስመልክተው የነበረውን ስጋትና ተስፋገሰሩ ነበረ አሁን ይሄ ሁኔታ እንግዲህ ኮቪድ በአጠቃላይ በዓለም አቀፍ ደረጃ ስጋትነቱ አልጠፋም። አሁንም እንደዚህ አይነት አጠቃላይ የዓለም ኢኮኖሚ ከስጋት ያልወጣበት ሁኔታ ያለው ስለዚህ በዛ ደረጃ የኮቪድ ስጋት በዓለም ደረጃ እንዳለው አሁንም የቀጠለ ስጋት ነው። ለዚህ ነው ኮቪድን ተውሎ ተቆጣጥረን ኢኮኖሚያችን ላይ ጉዳት እንዳይመጣ ማድረግ ያለብን። ይህ አጠቃላይ ዓለም አቀፋዊ ሁኔታው ነው። በኢትዮጵያ የተጨባጭ ሁኔታ ያው ባለፈው እንዳነሳውልህ የኮቪድ ወረርሽኝ ሲመጣ የወሰድነው አቅጣጫ ኮቪድን እየተከላከልን ኢኮኖሚያችንን መጠበቅ አለብን የሚለው የወሰድናቸው እርምጃዎች በሙሉ የህዝባችንን ደህንነት መጠበቅ አለብን። ደህንነቱ ደግሞ ጤናውንም ኮይኖ የሚመጣውን ኑሮውንም ማለት ነው። እንደ ኢትዮጵያ ባለው ኢኮኖሚ አንዳንድ ነገሮች እንዳደረጉት በጣም ግልብ የሆነ የፖሊሲ ውሳኔ፣ ስሜታዊነት ያለበት ፖሊሲ ውሳኔ አድርገ ኢኮኖሚ በሙሉ ብትዘጋውና በታሽ ኖሮ ወይም ደግሞ አንዳንድ ሀገሮች እንዳደረጉት ይሄ ኮቪድ ምንም አያመጣም ብለህ ችላ ብትል ኖረው ሁለቱ በጣም አደገኛ ጫፍ ነበር የነበረው። ኢትዮጵያ መንግስት ጤናማውን ማዕከል ነው የወሰደው። በአንድ በኩል ኮቪድን እንደ ስጋት አይቶ ያንን ለመቋቋም ብዙ ስራ ሰርተናል። ዝርዝር አሁን ጊዜ ስለማንሆን ባልገባበትም ግን ኢኮሎ ኢምፖርታንትሊ የኢትዮጵያን ኢኮኖሚ ለመጠበቅ የሚያስችሉን ደግሞ ጠንካራ ፖሊሲ ውሳኔዎችን ወስደናል። ሰዎች ከስራ እንዳይፈናቀሉ አድርገናል። በጣም የሚጎዱ ዘርፎች እንደ ቱሪዝም፣ ሆስፒታሊቲ ኢንዱስትሪ ያሉ ከስራ እንዳይወጡ ጠብቀን አቆይተናቸዋል። ይሄ የኢትዮጵያ ኢኮኖሚ የመታደግ ረገድ ያመጣው ውጤት በጣም በጣም ትልቅ ነው። እንዲህ አይነት ከባድ መከራ ደርሶ ኢኮኖሚው ኦፍኮርስ ዛ ሄርከት ባስተምነው መጠን ባናድግም በስድስት ነጥብ አንድ ማደጉ የገቢ አጠቃላይ ፐርፎርማንሳችን ኢንፋክት ከአምና የተሻለ መሆኑ የውጭ ንግዳችን እንዲሁም ስድስት ሰባት ዓመታት የተሻለ መሆኑ የሚያሳይ እነዚህ የወሰድናቸው ፖሊሲ እርምጃዎች ኢኮኖሚውን ጠብቆ በማቆየት ረገድ ትልቅ አስተዋጽኦ ያመጡ መሆኑን ነው የሚያሳየ። አሁንም በዚሁ እይታ ነው እየቀጠም ያለ ነው። በዚህ ዓመት እንግዲህ ክትባት ነገር እየመጣ ከመጣ ምናልባት ዋና የተጎዱ ዘርፎች እንደ ቱሪዝም፣ ሆቴል አይነቱ በሶስተኛው ሮብ ዓመት እነዚህ የተነቃቃ መጣ ይሆናል። ይሄ ዲፔንድስ ኦን ሃው ዲስ ቫክሲን ወርክስ የዓለም ኮንፊደንስ ይወስነዋል። ግን ዋና ዋና የኛ ኢኮኖሚ መሰረት የሆኑ ማኑፋክቸሪንግ፣ ግብርናን ኢንፋክት በተቻለ አቅም አሳድገን ከሰርቪስ ሴክተር ነው ከአገልግሎት ዘርፉ የምናጣውን ከነዚህ ለማካካስ ነው የሰራ ነው። በዚህ ዓመትም በዚሁ አቅጣጫ ቀጥለን ያው ባለፉት ሶስት አራት ወራት አምስት ወር ስድስት ወር እየመጣ ነው። እንግዲህ ታሳ ሲያልቅ የገቢ ፐርፎርማንሳችን በጣም ጥሩ ነው ያለው። በውጪ የንግድ ረገድም ጥሩ ሁኔታ ላይ ነን ያለ ነው። ስለዚህ የያዝነው የሪፎርም አቅጣጫ አደጋውን በመከላከል ረገድ በጣም አግዞናል ማለት ነው። ግን የኮቪድ ስጋት ሙሉ በሙሉ የሚላቀቀው ዓለም አቀፍ ሁኔታው እየተቀየረ ሲመጣ ነው። ግን በጣም ደሰኞች ነን ማለት በጣም የደፈረ የፖሊሲ ውሳኔን መወሰኑ በመንግስት እና ደግሞ የኢትዮጵያን ተጨባጭ ሁኔታ ያነበበ የፖሊሲ ውሳኔ መውሰዳችን ምን ያክል ውጤታማ እንደሆነ ያየንበት ነው። ግን ይህ ስልስተዋጅ የሚለው ፈተማ ብዙ ሰዎች ይከራተሉታል። አንዳንድ ድርጅቶችን ከዚ ያነሰ ብሎ ብሎ አውጥተዋል። ቁጥር ምን ያህል እርግጠኛ መሆን ይቻላል? አዎ ይሄም አንድ ጥሩ ጥያቄ አነሳ። ሁሉ ጊዜ የኢኮኖሚ እድገት ትንባያ ስታደርግ ፕሮጀክሽን የምንለው ሁሌም ትለያያለ። አሁን ቅድም ያነሳቸው ተቋማትም የእድገቱ ትንባያ ላይ የተለያየ አታይ ነበራቸው። እንዲሁም የኮቪድ ተጽዕኖ ምን ያክል ኢኮኖሚ ይጎዳዋል የሚለው ላይ የተለያየ አታይ ነበር። የእኛ አታይ አለ፣ የኢትዮጵያ ኢኮኖሚ አሶሴሽን የገመተው ግመታ አለ፣ የአይኤምኤፍ ዓለም ባንክ የገመተው ግመታ አለ። ኦፍኮርስ በኋላ ነደጅ ተቋማት ሳስተን ነበር። ለካ ኢኮኖሚው ሪዚሊየንት ነው። በዚህ በቃ ኢኮኖሚው ይደቃል ይወድቃል ብለው የሰጉ ነበሩ። አልፈርድባቸውም። ትክክል ነው። ሁሉም ምን እንደሚሆን ስላላወቀ የኮቪድ ተጽዕኖ በገባው መጠን ነው የተነበየው። ወን ኢት ካምስ ቱ አክቹዋል ፐርፎርማንስ፣ ያለፈውን አመት የኢኮኖሚ ውጤት በተመለከተ ግን ልዩነት ሊኖር አይችልም። ምክንያቱም ይህ አለም አቀፍ ስታንዳርድ ያለው የኢኮኖሚ እድገት መለኪያ ነው። የሀገሮች እድገት መለኪያ የተባበሩት መንግስታት የሚያወጣው ኢንተርናሽናል ስታንዳርድ አለ። በዛ መለኪያ ውስጥ ዳታ ማስገባት ነው ያነገር የለው። ይሄ ደግሞ ተቆጥሮ የሚመጣ ነገር ነው። ግብርና ምን ያክል አደገ የሚለውን ግብርና ማሳ ላይ ሄደ ቆጥረ የምታመጣው ነገር ነው። ማኑፋክቸሪንግ ምን ያክል አመረተ በቁጥር የምታስገባው ነገር ነው። ባንኮች ውስጥ ያሉ ትራንዛክሽን፣ አጠቃላይ ፋይናንስ ዘርፉ ምን ያክል አደገ አላደገ የሚለው ከዚ የምታመጣው ነው እሱን ዳታ አስገብተህ ነው ውጤት የሚሰጥህና እዚህ ላይ አታየ ልዩነት የለም። ተከሳሽ ተቋማትም አሁን በሚቀጥለው ሪፖርታቸው ላይ የኢትዮጵያ የኢኮኖሚ እድገት ወስደው እዛ ላይ ደግሞ ተመስርተው ፕሮጀክት ያደርጋሉ። የምንለያየው ላይም በትንበያ ላይ ነው እንጂ አክቹዋል ፐርፎርማንሱ ላይ ልትለያየም አትችልም። ምክንያቱም ይሄ አለም አቀፍ ስታንዳርድ ያለው መለኪያ ነው። እዛ ውስጥ ያለውን ዳታ ነው የምታየው፣ እና ልዩነት አይኖረንም ነው ስለዚህ በጣም አስተማማኝ ነው። ኢንፋክት በነገራችን ላይ ብዙ ሰው አያውቀውም እንጂ ከአፍሪካ ሀገራት ሁሉ በጣም የተሻለ ጠንካራ የመረጃ ስርዓት ያላት ሀገር ኢትዮጵያ። ሲኤስ የምንለው ተቋም ሪፎርም ያስፈልገዋል። ሪፎርም እያደረገ ነው። ግን የተደራጀ ወደ ቀበሌ ደረጃ የወረደ የመረጃ ማሰባሰብ አቅም ያለው በዴኬድስ በአስርት ዓመታት የተገነባ ጠንካራ አቅም ያለው ነው። ኢንፋክት ብዙ ሀገራት ለተሞክሮ ወደኛ ነው የሚመጡት፣ መረጃውን የመረጃ አሰሩን ለማየት ማለት ነው። ያ ማለት ግን ሪፎርም ያስፈልገው ማለት አይደለም። በተለይ መዘመን አለበት። ፕሮጀክሽን ላይ ያለውን ካፓሲቲ በማሳደግ ረገድ እየሰራ ያላቸው መሻሻዮች አሉ። ግን ይሄ መረጃ ይሄ ከትንባያ ጋር ባለው ብዥታ ሰዎች ይወናበር ይሆናል እንጂ አክቹዋሊ ፐርፎርማንሱ ላይ ምንም ጥያቄ ውስጥ ከዝገባው ምስሆን ነገር አይደለም። ፊገሮች ብዙ ብዙ ዙች ታጅ የሚሚመቱት ሆን ተብለው ዶክተር ሊሆን የሰው እጅ የገባባቸው የሰው አምሮ የገባባቸው ናቸው ይባላል እና ከዛ ጋር የሚያለ እና ትርታሪ ያለ ነው። አዎ እሱ እንግዲህ ይህ የአጠቃላይ በመረጃ ድራይ ስርዓት ላይ ያለንን አቅም በደንብ ካለመረዳት የሚመጣ ነው። ያ ሆኖ ግን ተቋሙን ሪፎርም በተለይ በተለይ ፕሮጀክሽን ላይ ያለንን ይሄ አክቹዋል ዳታው ብዙ ማሳሂደ ስንት በቆሎ ተመረተ የሚለው ነገር ምን ምታደርገው አትችልም። በተለይ ፕሮጀክሽን ላይ ትንበያ ላይ ግን ተጨማሪ አቅም ያስፈልገናል እና ለዚህ የሚረዳ የማሻሻያ ስራ እየሰራ ነው ተቋሙ። ይሄ ያለፈው ያንደሮ ችግር በትግራይ ውስጥ የተፈሰሙና ጠቅላላ ሀገሪቱ ርክት የነካ ነገር ነው። ክትር ነው። ይህ በኢኮኖሚ ላይ ያሳደረው ተስኖ ይኖር እንግዲህ ምን ጥያቄ አለው ይ ህግ ማስከበር ኦፕሬሽኑ ከኦፕሬሽኑ በላይ በተለይ የጥፋት ቡድኑ የወሰዳቸው እርምጃዎች ሪኮንስትራክት ለማድረግ ብዙ ይጠይቁናል። አሁን የመብራት መስመር ለመቀጠል ከአላማጣ መቀለ ያለው አዲስ እንደመዘርጋት ቁጠረው ማለት፣ በየቦታው ተበትኖ ተቆራርጠው ያለውን። ለዚህ ነው ብዙ ጊዜ የሚፈጀው ያንን አዲስ መስመር እንደገና ስትዘረጋ ተጨማሪ ወጪ ያስወጣል። የፈረሰውን ድልድይ መለሰ ስትሰራ ተጨማሪ ወጪ ያስወጣል እ ኢኮኖሚው ላይ ተጨማሪ ኮስ አምጥተዋል፣ የሰው ህይወት ላይ ጉዳት አምጥተዋል። ምንም ጥያቄ የለውም። ይሄ ቬሪ አንፎርችኔት ግን ደግነቱ እስካሁን ይሄ ቡድን ኢኮኖሚ ላይ ካመጣው ጉዳት ጋር ሲነጻጸር የምንት ነው ብዙም ሳንናገር ባለፉት ሁለት ዓመታት ያጸዳነው ቆሻሻ በጣም በጣም ብዙ ነው። የኢትዮጵያን ኢኮኖሚ ያሽመደመደ ኢንፋክት ሀገር ሊያፈርስ የሚችል በርካታ የኢኮኖሚ ደባ ሲሰራ የነበረ ቡድን ነው እና ይሄ ያው ደግነቱ የመጨረሻው ነው። ይሄኛውንም ቆሻሻ አንዴ እናጸዳለን። ግን አጠቃላይ ካለን አቅም አንፃር አንጻር ምንም አይደለም። በጣም ሬዚሊንት ነው ይህ ኢኮኖሚ መልሰን እንገነባለን። የጀመርነውን ነውን የብልጽግና ጎዳና እንከተላለን። የደህንነት ስጋት ስለማይኖር ከአሁን በኋላ ትግራይ ውስጥ ምሽግ ሳይሆን የሚቆፍረው የውሃ ጉድጓድ ነው የሚቆፍረው ማለት ነው። ይሄ ራሱ ለኢኮኖሚ የሚያመጣው አስተዋጽኦ ትልቅ ነው የሚሆነው። ከዚህ አንጻር ጠንካራ አቅም አለን። ኢኮኖሚውን አጠቃላይ የእድገት አቅጣጫ በሚገታ መልኩ ተጽዕኖ አመጣ ምንለው አይደለም። የወጡትን ውጪዎች ተክተን ሌላ አቅም ገንብተን እንቀጥላለን። የዋጋ ግሽበቱ ዛሬም ትልቁ የሀገሪቱ ታሪያታዊ ይዘት ራስ ምታት እንደሆነ ብዙ ባለሙች ይነገራሉ። በዚህ ስማማ ለርሱ ስማማ አለሁ። የዋጋ ግሽበቱ ወይም ብዙ ያነሳለሁ፣ የቀረን አንድ ጠንካራ የማክሮ ተግዳሮት ነው። እንግዲህ የሀገር በቀል ኢኮኖሚ ማሻሻያውን ስንቀርጽ የማክሮ የዘርፍ መዋቅራዊ ብለን ለይተን ና ያስቀመጥ ነው። ከማክሮ ማሻሻያዎች ውስጥ አንዱ ትልቅ ትኩረት የሰጠነው የዋጋ ግሽበት ጉዳይ ነው። አጠቃላይ የነበረው የፋይናንስ ቀውስ አስተካክለናል። ኢኮኖሚውን መልሰን ወደ አቅጣጫው አስገብተናል። ምርትና ምርታማነት ማሳደግ ረገድ ጥሩ ስራ እየሰራን ነው። በዋጋ ግሽበት ረገድ ያለውን ስራም ችግሩን በደንብ ተረድተን ዘላቂ በሆነ መንገድ ለመፍታት ጥሩ መርታዎች ይለናል ግን የተከማቸ ችግር ከመሆኑ አንጻር ለምሳሌ ባለፉት 15 ዓመታት ዝም ብሎ ሲታተም የነበረው ገንዘብ እንግዲህ ከኢኮኖሚ ያልመነጨ ገንዘብ መርዝ ነው። በጣም የተደራረበ የተከማቸ ዳተኛ ምንለው አይነት የዋጋ ግሽበት ፈጥሯል። ይህንን ማስተካከል ትንሽ ጊዜ ይፈልጋል። ግን በሁሉም በሁለቱም አቅጣጫ ከገንዘብ ፖሊሲም አንጻር እንዲሁም አጠቃላይ አቅርቦትና ፍላጎት በኩል ያሉ ችግሮች ከብታት አንጻር መሰረታዊ የሆነ የአቅጣጫ ለውጥ ስላመጣን የዋጋ ግሽበቱ እየተረጋጋ ይመጣል። ግን ጨርሰን ድል ያላወጅንበት ቀጣይ ሰራ የሚጠይቀን ነገር ነው የሚለው ያስማማናል። የዚህ የዋጋ ግሽበቱ ዋና ነገር ዋና ምክንያት ገፊ ነገር ምንድን ነው? ይሄን በተመለከተ በጣም ሰፊ ጥናት አድርገናል። ኢንፋክት በተለያዩ አካላትም እንዲታይ አድርገናል። ትራያንጉሌሽን የምንለው የኛ ጥናት ብቻ ሳይሆን የተለያዩ የጥናት ተቋማት፣ የተለያዩ ሀገሮች ኤክስፐርቶች እንዳይወት አድርገናል። ሰፋ አድርገን ስታስቀምጠው እንግዲህ አንዱ ባለፉት ዓመታት ከነበረን ኤክስፓንሽነሪ ፊስካል ሞኔታሪ ፖሊሲ የገንዘብና የፊስካል ፖሊሲው በጣም ኤክስፓንሽነሪ መሆኑ የራሱ አስተዋጽኦ ነበረው። በያ በኩል ግን ዋናና ትልቁ ችግሩ በአጠቃላይ ኢኮኖሚ አቅጣጫው አግሪጌት ዲማን ፍላጎትን በጣም የጨመረ ኢኮኖሚ ነበረ የነበረን። በዛው ልክ ግን አቅርቦት አልጨመር ነው። በዚህ በጥቅል ፍላጎትና በጥቅል አቅርቦት መካከል ያለው ሰፊ ሰፊ ጋፕ የዋጋ ግሽበቱን እንዲባበት አድርጎት ነው የቆየው። ይሄ ማለት ምንድን ነው? ብዙ ፈላጊ ፈጥረናል። ብዙ ስኳር ሚፈልግ ሰው አለ። ብዙ የገንዘብ አቅም ፈጥረናል። አንዳንዱ ደግሞ በጣም እንዝላልነት ባለው የፖሊሲ እንትን የመጣ ነው። ለምሳሌ ጥናስፋት ምርጫ ተከትሎ ብታይ ወጣቱን ለማረጋጋት በሚል እሳቤ ገንዘብ እንትን ሲረጭ ነው የነበረው። ይህንን እዚህ ሲበበርክ ታውቀዋለህ። ያ ኢኮኖሚ ላይ ረጅም ጉዳት ትቶ ነው የሄደው የዋሾት በማባባስ ረገድ ፈክዳታውን ብታይ ከዛ በኋላ ምን ያክል የዋጋ ግሽበቱን እያደገ እንደመጣ በደንብ ያሳያል። ለዚህ ነው አጠቃላይ የኢኮኖሚ አቅጣጫውን የቀየር ነው ማለት ምርትና ምርታማነት ማሳደግ አለብን። ዝም ብለው ፍላጎት መጨመር ሳይሆን አቅርቦትም የኢኮኖሚ አቅም ማሳደግ ወሳኝ ያለው ይሄ ስራ በጣም በተናበበ መልኩና ና በጠንቃቂ የሰራ ስላለ ውጤቱ እየመጣ ሲመጣ ያንን ልዩነት ስለሚያጠባው የዋጋ ግሽበቱንም ችግር በመሰረቱ ይፈተዋል ማለት ነው። ሰው እይታችን ኢንፋክት የአስር ዓመት ዕቅድም ስናዘጋጅ የተረጋጋ የምንለው ልክ ሲንግል ነጠላ ሀዝ ብቻ ሳይሆን አነስተኛ ነጠላ ሀዝ ያለው የዋጋ ግሽበት የትኛውም ኢኮኖሚ ውስጥ ያለ ነው። አምስት ፐርሰንት፣ አራት ፐርሰንት እንደዚህ ይኖራል። ወደዚህ እናመጣዋለን የሚል እይታን ያለን እንደ ሎንግረን በአስር ዓመት ዕቅዳችን ውስጥ ያስቀመጥ ነው። ይህንን ነው እስከ ተጠቃሚ ያለው አብሶሉትሊ በጣም ትክክል በዚህ በፍላጎትና አቅርቦት ማቀፍ ውስጥ ይቸው አልፌ ነው እና የእኛ የገበያ መዋቅር አንዱ ትልቁ ችግር እሱ ነው። በምንም መንገድ የማትገልጻቸው ነገሮች አሉ። በአራት ብር ጠ ዝዋይ ገጠር ውስጥ የሚገዛ ፓፓያ ሀያ አምስት ብር ሊሆን አይችልም። አዲስ አበባ ውስጥ ግልጽ ነው። ከዚ አዲስ አበባ ለመድረስ የሚያስፈልግ የትራንስፖርት ኮስት ይታወቃል። እና ያ የገበያ ችግሩን ነው በደንብ የሚያሳይ። ሁለተኛ በሁለት በሶስት ብር ጎረቤት ሊገዛ የሚችል እቃ የእኛ ኢምፖርተርስ የኛ የገቢ ንግድ ተዋናዮች ሁለት መቶ ፐርሰንት እያተረፉ የሚሸጡት ይሄ ማርጂን የገበያ ስርዓቱ ችግር እንዳለው በደንብ ያሳያል። ይሄም አንዱ የሪፎርሙ አካል ነው የሚሆነው እነዚህ ስናስተካክል ገበያ ወደ ተረጋጋ ሁኔታ፣ በተለይ አምራቹንና ሸማቹን ማገናኘት ስራ አሁን አዲስ አበባ አካባቢ እየተሰሩ ያሉ የገበሬዎች የገበያ ማዕከላት ትልቅ ሚና ይኖራቸዋል። ዶክተር መለስካቸውና እንግዳውን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 202 2059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። ዌብ ሰሚት በየዓመቱ በሺዎች የሚቆጠሩ የቴክኖሎጂው ዓለም ባለሙያዎችና አፍሪካውያን የሚሳተፉበት የዓለም ግዙፍ ትልቅ ጉባኤ ነው። በዚህ ዓመት በጉባኤው ከታደሙ 2500 የቴክኖሎጂ ተቋማት መካከል 700 የሚሆኑት የአዳዲስ የቴክኖሎጂ ፈጠራዎችን በዳኞች ፊት በማቅረብ ተፎካክረዋል። የዘንድሮ አሸናፊ ደግሞ ኢትዮጵያዊው ተቋም ላሊበላ ኔትወርክስ ሆኗል። ተቋሙ ለዚህ ድል የበቃው የሕክምና መረጃዎችን በተቀላጠፈ ሁኔታ ለማደራጀት በሚያስችል ምርቱ ምክንያት ነው። ባልደረባችን ሀብታሙ ስዩም ውድድሩ ወደ ተካሄደበት ሊዝበን ፖርቱጋል በመደወል የላሊበላ ኔትወርክስ መስራችና ስራ አስኪያጅ ዶክተር ውለታው ለማን አግኝቷቸዋል። ስለ ፈጠራ ስራውና ተያያዥ ጉዳዮችም ጥያቄዎችን አንስቷል። በመቀጠል ይሰማል። ዶክተር ውለት አለማ እንግዳችን ለመሆን ስለፈቀድሽ በመጀመሪያ በእጅጉ አመሰግናለሁ። እኔም በጣም አመሰግናለሁ ሀብታሙ። በመጀመሪያ እንግዲህ በዌብ ሰሜት ፔጅ አዳዲስ የፈጠራ መስኮች ዘርፍ ላይ አሸናፊ ስላደረገች በጃክማ ፋውንዴሽን በሚደገፈው የአፍሪካ ንግድ ጀግናዎች ምርጥ ሀያ ሰዎች ውስጥም ካስመደበሽ ስራ ይዘት ጋራ በተገናኘ ጥቂት እንነጋገር። ምንድን ነው ስራው? ምን አይነት አገልግሎት ውስጥ የሚሰጥ ነው? ለዚህ ሽልማትና ክብር ያበቃሽ እኒያ የሰራ ነው? የጤና መረጃ በቀላሉ ዲጂታይዝ የሚያደረግ ነው ማለት ከአንድ ሰው ከቀበሌም ይሁን ከጤና ኬላም ይሁን ከሆስፒታልም ገጠር ካሉትም ሄልስ ክሊኒኮችም ሊሆን ይችላል። ወይም ደግሞ ትልልቅ ሆስፒታሎች አዲስ አበባ ወይም ትልልቅ ከተማዎች ያሉት ላይ በሙሉ አንድ ሰው ከበሩ ጋር ሆስፒታል ወይ ክሊኒክ ሲገባ ጀምሮ እስከሚወጣ ድረስ ያለውን ሲስተም በቀላሉ ዲጂታይዝ የሚያደረግ ሲስተም ይፈጠር መፍጠራችን ብቻ አይደለም ለሽልማቱ ያበቃል የፈጠርንበት ሲስተም በጣም አዲስ ቴክኖሎጂ ነው። እኛውንን የሰራ ነው። ኢትዮጵያኖች ናቸው የሰሩት። ኤሌክትሮኒክ ሲስተም ብዙ ሀገር አለ ግን እኛ የሰራ ነው ሲስተም እኔ እስከማውቀው የተሰራበት ሲስተም እኔ አፍሪካ ላይ ያለ አይመስለኝ እስከማውቀው ማለት ነው። እና በሱም ስለሰራ በጣም ኢዚ የሆነ ያለ ፕሮግራመር ሲስተሙን ፍሌክሲብል ሆኖ ሆስፒታሎች፣ ጤና ኬላዎች እና ጤና ጣቢያዎች እንዲጠቀሙበት የሚያደርግ ሲስተም ስለሰራን አባይ ሲ ኤች አር ብለነዋል ሲስተሙን። እንግዲህ ይሄ አባይ ሲ ኤች አር የሚባለው የሕክምና መረጃዎችን ማደራጃ እና ማሳለፊያ መርሃ ግብር ለመጀመር መነሻ የሆነሽ ምክንያት ምንድን ነው? የተጠቃሚዎችስ የቀደመው ጣ ውረድን በማስቀረት ረገድ ምን ያክል ደግፏል ብለሽ ታስቢያለሽ? እኔ ኢትዮጵያን ሄልስኬር ሲስተም ውስጥ አንድ አስራ ስድስት አመት ሰርቻለ አለም ላይም አንድ ሀያ ስምንት ዓመት ሰርቻለሁ በአስራ ስድስት አመት ውስጥ በጣም ብዙ የሰራሁት ጤና መረጃ ላይ ተማሪዎችን በማሰልጠን ብዙ ልጆች እንዲወጡ አድርጌያለሁ እና ሲስተምም መፍጠር ችለን ነበረ ግን የትልቁ ችግር ያየነው ሲስቶኒክ ሲስተም የመጀመሪያ አይደለም አሁን እንደ ካምፓኒ ነው እንጂ በፊት ፕሮፌሰር ሆኜ ሰርቻለሁ ግን የስም ሰራ ለዛሬ አስር አመት እንደዚህ በፊት የሰራ ነው ሲስተም ነበረ እና ብዙ ብዙ ቦታ ላይ ኢትዮጵያ ውስጥ ገብቶ ነበር ግን ትልቁ ችግር የተማር ነው ከዛ ምንድን ነው ፍሌክስብል አልነበረም አንድ ነገር አንድ ክሊኒክ ወይም አንድ ሆስፒታል ይችን ቀይሩልን ብሎ ሲል ብዙ ፕሮግራመሮች ያስፈልጉታል፣ ገንዘብ ያስፈልጋል ፕሮግራመሮችን ለመቅጠር እና እነሱ በሚፈልጉት ፍጥነት መቀየራቸው አሉ። ለምሳሌ ያለ ኤግዛምፕል ብሰጥ አንድ ሆስፒታል ለምሳሌ ዛሬ ያለው ለሕብረተሰቡ የሚሰጠው አገልግሎት ምን ሊሆን ይችላል? የትልልቆች ህክምና፣ የትንንሾ የልጆች ህክምና ሊሆን ይችላል። አንድ ሆስፒታል እና እናቶች ማዋለድ ያለው ሆስፒታል ይሆናል። በፊት በፊት በነበረው ሲስተም እሱ ሰራን እንበል። ከዛ ያ ሆስፒታል በጣም ኤክስፓንድ ያደረገና የአጥንት ምርመራ ጀመረ፣ የጥርስ ምርመራ ጀመረ፣ የአይድ ምርመራ ጨመረና እዛ ላይ ሲስተም ቅጠቱ ሲባል ኤክስፓንድ ለማድረግ በጣም ከባድ ነው። ከባድ የሚሆነው ደግሞ ለምንደ ብዙ ሰው መቅጠር አለብን፣ ፕሮግራመሮች፣ ዶክተሩና ነርሱ ወይም ደግሞ ትንሽ አይቲ ያለው ሰው እሱን ያለ ፕሮግራሚ መቀየር አይ አራት ዓመት በፊት ነው ይህን ካምፓኒ ከፈት ነው። ከዛ ሁሉ አስር ዓመት ኤክስፒሪየንሳችን ብዙ ዓለም ካየነው አሜሪካንም ጭምር ካየነው እኛ ምናልን ለኢትዮጵያ እንደዛ ብዙ ፕሮግራመሮች የሚያስፈልጉት ለመቀየር አንድ ፍሌክስብል የሆነ ሲስተም አይሆንም። ስለዚህ ለአፍሪካም ማለት ይሄ ነው። ስለዚህ ቀላል አድርገን ኦቶሜት የሚያደረግ ሲስተም መፍጠር እንችላለን ወይም ብለን ተነሳ። ስንጀምረው ጀምረው ከባድ መስሎን ነበር። ሁለት ዓመት ነው የፈጀብን። እውነትም አሁን አረግ ነው። ስለዚህ አሁን ለምሳሌ ኮቪድ ነበረ። አሁን ቅዱስ ጴጥሮስ ሆስፒታል ሲስተሙ ገብቷል አዲስ አበባ እና ኮቪድ ሲመጣ ሆስፒታሉ በሙሉ በሙሉ በሽተኞች ወደ ሌላ ሆስፒታል ሄደው የኮቪድ ሆስፒታል ሆነ። የዛን ጊዜ የምንጠየቁ ልባካችሁ የኮቪድ ፔሽኖች የምናክምበት ኤሌክትሮኒክ ሲስተሙን በፊት የሰራችሁ አይነት ግን አሁን ደግሞ ለኮቪድ ስሯሉ። በበፊት ስርስተም በሰራ ነው ቢሆን ኖሮ ስድስት ወርም ይፈጫል። በአስር ቀን የሰራ ነው በአስር ቀን የኮቪድ ሲስተሙን ይሄ አሁን ዲዛይን ባረግ ነው። ቅድም ለአንድ ሰው ስገልጽ ነበረ፣ እኛ የልብስ ሰፊዎች ኢትዮጵያ ሲንጀር መሽን አላቸው ለኤሌክትሮኒክ ሲስተም ሲንጀርን የሰራ ነው ኛ እና በዚህ ነው አሁን ቀላል ሲስተም ስለሆነና እንደዚህ ልንሸለም የተቻለው። ዶክተር ሁለታ ኢትዮጵያ በቴክኖሎጂ መስክ ገና ጅምር ላይ ናት። ጥቂት የማይባሉ ወጣቶች የፈጠራ ችሎታችንን ለማሳየት የሀገሪቱ የቴክኖሎጂ መስክ አግዶናል ይላሉ። በአንቺ ግምገማ ወጣቶች በዓለም አቀፍ ደረጃ ተወዳዳሪ የሆኑ ዘንድ ምን መደረግ አለበት? ከራስሽ ልምድ በመነሳት ከዓለም አቀፍ ተፎካካሪዎች መላቅ የሚቻለውስ እንዴት ነው? ትልቁ ችግር ኢትዮጵያ ለአዲስ ካምፓኒ ለስታርታፕ እንግዲህ በውጭ ስታርታፕ ለምንለው ኮንዱሲቭ ኢንቫይሮመንት የለም። አይረዱም። ገንዘብ ያስፈልጋቸዋል ለመጀመር። አሜሪካና እንግሊዝ ምናምን ስታርታፕ ስትጀምር ገቨርመንት ይረዳሃል፣ ብዙ ካምፓኒዎች ይረዱሃል፣ ትንሽ ገንዘብ ይሰጠዋል፣ ባንኮች ሎን ይሰጠዋል። ኢትዮጵያ ውስጥ በጣም ምርጥ የሆኑ ልጆች አሉ፣ ግን ለመጀመር ገንዘብ ያስፈልጋቸዋል እና አሁን የለም። እኛ ራሳችን ከኪሳችን አውጥተን ከዘመድ ከምን ሰብስበን ነው እዚህ የደረስነው። እንግዲህ እኔ ዶክተር ነኝ፣ ያለኝን በሙሉ ቤቴንም አስይዤ ነው በነገራችን ላይ ይህን ለመጀመር የቻልኩት እና ለብዙ ወጣቶች ይህ በጣም ከባድ ነው። አንድ ሁለተኛ ችግሩ ደግሞ ምንድን ነው? ኢንተርናሽናል ኤክስፖዥር የለም። እኛ ራሳችን እዚህ ስብሰባ ይሄ ስብሰባ ወይ ሳምንት የሚባለው በአመት ሰባ ሺህ ሰው ይመጣበታል። ፕላስ ላስት የር ሄደን ነበረ ስራችንን ለማሳየት ስናሳይ በእውነት የአሁን ዓመት እኛ እናሸንፋለን ብለን አልገመትም ልባል፣ ምክንያቱም ከብዙ አይነት ከጤና ብቻ ስላልሆነ ከትምህርት ከፋይናንስ ስለሆነ ኤክስፖር ስናገኝ አየ ዋው ለካ እንደዚህ ማላለም ብለን አለን። የአሁኑ ዓመት ያለፉ አመት ሰዎች አበረታቱን፣ አይናችን ስለተከፈተ ስላየን ለምን አትሞክሩትም አሉ። በእውነት የአሁኑ ዓመት ስንሞክረው እናሸንፋለን ብለን አይደለም፣ በፕሮጀክታችን በጣም እንተማመናለን ግን ይሄ ፕሮሰሱን አናቀው። እኛ እንኳን ወጣቶች ኢትዮጵያ ውስጥ ያሉ ኤክስፖር የላቸው ብሬኑ ስለጠፋ አይደለም፣ የሚፈጥሩት ነገር ስለጠፋ አይደለም። አንደኛ ገንዘብ የለም፣ ኢንካሬጅንግ ኢንቫይሮንመንት ለስታርታፕ የለም። ኢትዮጵያ ውስጥ ብቻ አይደለም፣ አፍሪካ ውስጥ ነው። ግን አንዳንድ ሀገሮች አፍሪካ በጣም የሚሻሉ ሀገሮች አሉ። ሁለተኛ ነገር ደግሞ ኤክስፖር ኤክስፖር በጣም እየተወዳደርክ መሸነፍ እየተወዳደርክ መሸነፍ ምንም ችግር የለው ከዛ ትማርና ትሆናለህ እኛ ላስቴር ባናየው ፕላስ በጃክማት ወዳድረን ደግሞ ሀያ ድረስ ስንደርስ በጣም ብዙ ነገር ተምረናል። ምንድ ነው ዓለም የሚፈልገው እንዴት ነው እንዴት ነው ዳኞቹ ምን አይነት ነገር ነው የሚጠይቁ ምንድ ነው መዘጋጀት ያለብ። ይህንን ለልጆቻችን ለወጣቶቹ፣ ለፈጣሪዎቹ የሚገባ የሚያስተምራቸው ነገር ያስፈልጋል። እንደሱ ከሆነ እኔ በእውነት በፈጠራ ምንም እተማመናለሁ። የአርኩ እኮ የእኛ ስራ ነው እኛው ነ አበሻ ነው የሰራው። ወጣቶች ልጆች ናቸው ኢትዮጵያ ውስጥ የሰሩት። ዶክተር ውለታ በተለያዩ ጊዜያት ያገኘሻቸውን ሽልማቶችና እውቀናዎች የሚመለከት ሰው መንገዶች ሁሉ አልጋ ባልጋ የሆኑልሽ ይመስለዋል። በእርግጥ አመታትን በተሻገረ የጤና ዘርፍ ህይወቶች ውስጥ ፈታኝ ነገሮች አልነበሩም ወይ? በጣም ብዙ ፈታኝ ነገር አለ፣ ግን ኢትዮጵያዊ መሆን በጣም የሚገርም ነገር መሆን አለበት። ምክንያቱም ብዙ ጊዜ እንደማይቻል ያቃተኝ ብዜ ሆስፒታሎች እየሄድኩኝ ወረቀቱን እያየው የሚጣለውን ወረቀት የሰውን ፔሽን ዴታ ሳይ የምችለውን እየሞከርኩኝ ዲሞራላይዝ የሚያደርግ ብዙ ነገር አለ። ግን መቀየር የምንችለው አሜሪካ ተቀምጠን ወይም ውሮፕ ተቀምጠን አይደለም። ችግሩ ያለው ሀገራችን ነው። ችግሩ ያለው አፍሪካ ላይ ነው። ስለዚህ አፍሪካ ላይ ለመቀየር ደግሞ አልጋ በአልጋ ሁሉ ነገር ቢሆን ኖሮ ሌሎቹም መተኮ ይቀይሩት ነበር። እኛ ግን ተስፋ መቁረጥ የለብንም። እኔ ደግሞ በተፈጥሮዬ እኔ እግዚአብሔር የሰጠኝ ነገር ነው ብዬ እንበል ተስፋ አልቆርጥም። ለምን እንደሆነ አላውቅም። አንዳንዴ እኮ ለራሴን ምን አለ ተስፋ ብትቆርጭን አለው። ግን አልቆርጥም። በኢትዮጵያዊ ታለንት አምናለሁ። አይ ግን ብዙ ችግር አለን። በጣም ይገባኛል። መውደቅ መነሳት ብዙ ይበዛበታል። ግን ለመፍጠር የምንችለው ትልልቅ ነገር ማግራት ስንችለው መውደቃችን አለ። መውደቅ ምንም ችግር የለም። ከወደቅን በኋላ በመነሳት ነው እና በቅርብ ጊዜ አንድ ነገር ብያለው ሰው ውስጥ ሁላችን ውስጥ ጂን የሚባል ነገር አለ ጂን ኮድ ሲያየት እኔ ውስጥ ጊቭ አፕ የሚለውን ሚስ አድርጓል ብያለሁ እና እውነቴን ነው አይ ካንት ጊቭ አፕ ተስቻ ጊቭ አፕ እንኳን ላድርግ ብል ለማን ላይ ነው ጊቭ አፕ የማድርገው በኢትዮጵያ ላይ ኢምፖስብል ስለዚህ ልክ ነው ከባድ ነው ተስፋ መቁረጥ የለም ግን ደግሞ ስናሸንፍ ያለው ፊሊንግ ያለው አይ ዶንት ኖ ነው በጣም ደስ የሚል ነው እንዳልኩ በአሜሪካና እንግሊዝ ተቀምጦ ማሸነፍ ይቀላል። አፍሪካ ላይ ኢትዮጵያ ላይ አንደጋ ሰርቶ ማሸነፍ ደግሞ በጣም በጣም ደስ የሚል ነገር ነው። የመጨረሻው ጥያቄ ስለ ሴት ልጆቻችን ስለ እህቶቻችን የሚያወራ ነው። ሴቶች በቴክኖሎጂው መስክ ያላቸው ተሳታፊነት ከወንዶች ጋር ሲነጻጸር በተለይ ኢትዮጵያ ውስጥ አናሳ ነው። ይሄን ለማስተካከል መደረግ አለባቸው የምታያቸውን የተወሰኑ ሀሳቦችን አጋሪም በጣም እውነት ነው። አሉ ትንሽ ትንሽ አሁን በአይቲ ቢዝነስ ውስጥ በአይቲ ትምህርት ውስጥ እየገቡ ናቸው። ሴቶች ኢንካሬጅመንት ያስፈልጋቸዋል። እስፔሻሊ ደግሞ ሲድ ፋንድ ትንሽ ገንዘብ እንዲጀምሩ ያስፈልጋቸዋል። ሴቶች ወደ ቴክኖሎጂ እንዲማሩ በጣም መግፋት አለብን። ኮታውንም እኔ እንግዲህ ኮታ እንዳለ ባላቅም ሞር ቢሰጥ ለሴቶች እና ሞር ቢገቡ ደስ ይለኛል። ግን የሴቶች ቢዝነሶች ደግሞ ኢንካሬጅ እንዲሆኑ ተስፋ እንዳይቆርጡ ይቻላል እኔ የሁሉ ስናደረግ ይቻላል ብዬ ስላሰብኩ ነው። ፕላስም ቤተሰቦችም ልጆቻቸውን ሴቶች ልጆቻቸውን እንዲያጠነክሩ እኔ አባቴ ሴቶች ምንም ነገር ይችላሉ ብሎ ስላሳደገኝ ነው። እናቴ አገር ቀይሪ ብላ ስላለችኝ ነው ይህንን እዚህ ድረስ ለመድረስ የቻልኩት እና በሴቶች ይችላሉ። እህቶቻችን ትችላላችሁ። ግን ገቨርንመንትም፣ ፕራይቬት ሴክተርም ብዙ ሴቶች ወደ አይቲ ወደ ቴክኖሎጂ ወደ ሳይንስ እንዲገቡ መንገዱን ማስተካከል አለብን። ከወጡ በኋላም ደግሞ ዝም ብለው እንዳይቀሩ ለእነሱ ለኢኮኖሚስ ገብተው ኮንትሪቢዩት እንዲያደርጉ የስራ እድል እንዲሰጣቸው ትንሽ ካፒታልም ቢሰጣቸው ስፔሻል በእውነት መስራት ይችላሉ ብያለው። ግን ዋናው የውስጥ ጥንካሬ ነው። እንችላለን፣ ምንም ቢመጣ እንችላለን ብለው ካሰቡ እንችላለን። ዶክተር ውለታ እንግዲህ አንቺ እያልክ ጥራኝ አልሽኝ እንጂ የጀመርሻቸው ስራዎች አንቱ የሚያስብሉ እንደሆኑ አምናለሁ። እጅግ በጣም አመሰግናለሁ። ቀሪ ዘመንሽ በስኬት የታጀበ እንዲሆን እመኝልሽ። አለው መልካም ምሽት ይሁንልሽ። እግዚአብሔር ይባርክ። በጣም አመሰግናለሁ። ሀብታሙ ስዩምንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። አለማየሁ ባልቻ የጄአይ አርትስ መስራች ነው። የግራፊክስና አኒሜሽን ባለሙያ ሲሆን ስራዎቹን ልዩ የሆኑ ኢትዮጵያዊ ስዕሎችና የከተማ ህይወትን የሚያስቃኙ ናቸው። በማህበራዊ ሚዲያው ላይ ብዙ ተከታይ እያፈሩ መጥተዋል። ኤደን ገረመው ከአለማየሁ ጋር የነበራትን ቆይታ እንደሚከተለው አሰናድተዋለች። አለማየሁ ባልቻ ጄ ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ይናገራል። በተለይ አባቱን የስዕል መስሪያ ደብተር መጠየቅ ያዘወትር ነበር። ነገር ግን አለማየሁ በተለመደ መልኩ ቀለምን በብሩሽ ከማዋሃድ ይልቅ ጫ ያደረገው የዲጂታል ህትመትን ነው። የግራፊክስ ጥበብንና አኒሜሽንን በመጠቀም የምስለ ታሪክ ነጋሪ ወይም ቪዥዋል ስቶሪ ቴለር ሆኗል። መጀመሪያ ዲግሪ የአዲስ ኮሌጅ ነበር የተማርኩት አርክቴክቸር እና አርበንትራኒ ከዛላ ማስተር ዘሪን ደግሞ በሀዚን ስስቴንብ ዴቨሎፕመንት ልደታ ዩኒቨርሲቲ የአይኤፒሲ ነበረ የተማርኩት በዛ ጊዜ ላይ ነበረ ሞር የስዕል ፍቅሬን ያወጣሁት ወይም ደግሞ የዲጂታል ፔንቲንግ የሚባለውን ኮንሴፕት ያገኘሁት ጊዜ ማለት ዩቲዩብ ቪዲዮ እያየውን የስፒድ ፔንቲንግ የሚባል ነገር አለ እና በኮምፒውተር ላይ እየሳሉ በፍጥነት ነው ሁሉም ነገር የሚታየ እና በኮምፒውተር እነሳለ የሚባለው ኮንሴፕት በ በጣም ነበረ የገረመኝ ነበረው እና ይህን ነገር መማር አለብኝ መስራት አለብኝ ጊዜ ነበር የተነሳሳሁት የነበረው። ከምስጢር እስከምጨርስ ድረስ ጠበቅኩኝና ስጨርስ ግዙ ካቲን ጉኖች በመስራት ታብሌት ያሰብኝ ነበረ እንደ ክማርጊ አግኝቼ ጀመርኩኝ ማለት ነው እንጂ ወደ ሁለት ሺ አስራ አንድ አካባቢ ነበረ። በፈረንጅ አቆጣጠር ሁለት ሺ አስራ ሁለት ነበር የጀመርኩት በዛ ጊዜ ነው። ጂ አይኒዳርት የሚባል የፌስቡክ ፔጅ ተፈጠ የነበረው የተለያዩ የኢትዮጵያን ቲም የሆኑ ሴሄዶች ነበረ የምሰራው የነበረው እስካሁን ድረስ እሱ ላይ ነው የምሰራው ማለት ነው። አለማየሁ ስነ ህንጻ መማሩ ለንድፉ ቢጠቅመውም ችሎታውን ለማዳበር ግን በልዩ ሁኔታ መጣር ነበረበት። በተጨማሪም ሙሉ ለሙሉ ወደ ግራፊክስ ጥበብ በአንዴ መሻገሩ በወቅቱ አዋጪ ስላልነበረም ለጥቂት ጊዜያት ተቀጥሮ እየሰራ ፍላጎቱን ጎን ለጎን ማስኬድ ነበረበት። ያው መጀመሪያ ላይ ስገባ ቀጥታ ሙሉ በሙሉ ወደዚህ ስራ አልነበረም። ገባዎች ነበረ ያው የአርክቴክቸራል ስራዎች እየሰራ ማታማት ነበረ ስራ ሰራ ነበረ በዛ ጊዜ ገና የጀመርኩኝ ነበረ። ራሴንም የሚያስተማርኩኝ ስለነበረ የተለያዩ ሶሻል ሚዲያ ላይ ነበረ ለቀው ነበረ ምንጀመረ ማለት ይ ነበረ እንጂ እንደ ስራ ማስቤውም አልነበረም። ግን ሰዎች እያዩ ይህን ሰራ ያለሁኝ ሰራ ይችላለሁኝ እያሉ የተለያዩ ስራዎች መጡ እና ከዛ ድጌ መስራት ጀምርኩም፣ የፍሪላንስ የስራ ጀምርኩም ማለት ነው። ግን ከዛ ለ ከትላልቅ ክላይንቶች ጋር መስራት ጀምር ደረሱ ስለሚያስፈልጋቸው ተጠራጅ ቢሮ መግፋት ነበረብኝ። እንደዛ ከፍቼ ሁለት ሺ አስራ አምስት ፈረንጅ አቆጣጠር ነበር የ ቀደሙ ለአንድ አምስት ዓመት የፕላኔቶችን በፀሐይ ዙሪያ ያለ የማያቋረጥ ዙረት ለማሳየት ሰፌድን፣ ፕላኔቶች እንደሚዞሩበት ምህዋር መመሰል፣ እስክስታ ጭፈራን ከኤሌክትሪክ ንዝረት ጋር ማመሳሰል፣ የጀበና ቅርጽ ያለው የገና ዛፍ፣ የኢትዮጵያ ባህላዊ የንግስና ልብስን የለበሱ የቼዝ ጠጠሮችና ሌሎች ኢትዮጵያዊ ቀለም ያላቸው ንድፎች ከጄ አይ ኒድ አርትስ ወይም ከአለማየሁ ባልቻ ስራዎች መካከል ጥቂቶቹ ናቸው። አለማየሁ በዋናነት ለሰዎች ስለ ንቦና ቅርብ የሆኑ ስራዎች ላይ እንደሚያተኩርም ይናገራል። የሚሰራቸውን ስራ ሰው ግልት ማድረግ የሚችላቸው ነገሮች፣ ልዩ የማስባቸውን ነገር አንድም አንሚሽን የሰራሁት ነበረ። እሱም ሁሉም ሰው ታክሲ ሲጠብቅ ታክሲ ረዳትን የሚጠራ ቦታ አለ። ሜክሲኮ ሜክሲኮ ምናም እያለ ሊሆን ይችላል እና በእሱ ላይ ትንሽ ቀልድ ማድረጌ ነማሪያ ምክር ነበርና የታክሲ ኦሎምፒክ ብዬ እንዴት ይመስላል

እነሱ እያዩ አንድ ስራ ሲመጣ፣ አንድ የሚሰራ ብቻ ቃለው ቆይ ኢንተርት የሚባል ቆይ ትላክልት ነው በዛ መሰረት ነው አሁን ብዙ ስራዎች የሚመጡ በሶሻል ሚዲያ ዙሪያ ነው። የጄ አይ አርትስ መስራች አለማየሁ በዚህ ዘርፍ ላይ የሚሰማሩ ወጣቶች የፈጠራ ድፍረት እንዲኖራቸውና ያመኑበትን ነገርም ቢሰሩ